አሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሰኔ 25 2016 ዓ.ም መሰናዶ ጀመረ። ኢትዮጵያና ሶማሊያ በቱርክ መንግስት አመቻችነት ቀጥታዊ ያልሆነ የተናጠል ውይይት ማድረጋቸው ተገለጸ። የምሽቱ አብይ ርዕሳችን በዚህ ዙሪያ ያተኩራል። በሌላ በኩል በማረቆ ልዩ ወረዳ የታጣቂዎች ጥቃት ሁለት ሰዎች መገደላቸው ተገልጿል። እንዲሁም ደግሞ ግጭት ባዳከሙ የአማራ ክልል ቱሪዝም ስራ ለማቆም መቃረቡን ቢሮ አስታወቀ። የሚሉትና ሌሎች የሀገር ውስጥ እንዲሁም ደግሞ ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምናመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እስከ ምሽቱ አራት ሰዓት ድረስ እየመራው አብሬያችሁ የምዘልቀው የደንገረሙ ነኝ ንጉሱ ታምሬ ስርጭቱን ከስቱዲዮ በመሆን ይከውንልናል ጽዮን ግርማ ዋና አዘጋጇ ናት አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ለተሰባሰቡት ዜናዎች አሉላ ከበደ እዚህ ከጎን ይገኛል፣ ወደዛው ነው የምናልፈው። ጤና ስጥልኝ። እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፣ በኬንያ የተቃውሞ ሰልፉ እንደቀጠለ ነው። እስራኤል ካን ዩኒስን በአየር ደበደበች። የጠቅላይ ፍርድ ቤት ውሳኔ የዩናይት ስቴትስ መሪዎች ሕግ እንዲተላለፉ የሚያደርግ ነው ጆ ባይደን በኢራን መንግስት በወሰዳቸው እርምጃዎች የተቆጡ በፕሬዝዳንታዊ ምርጫው አንሳተፍም አሉ የሚሉት ይገኙበታል። አሁን ወደ ዝርዝሩ። በኬንያ በቀጠለው የተቃውሞ ሰልፍ ፖሊስ ናይሮቢ ውስጥ ሰልፈኞችን በአስለቃሽ ጭስ በትኗል። የኬንያ ፖሊስ ዛሬ ማክሰኞ ዋና ከተማይቱ ናይሮቢ ውስጥ አነስተኛ ቁጥር ያላቸውን ለተቃውሞ የተሰበሰቡ ሰዎች ለመበተን አስለቃሽ ጭስ ተጠቅሟል። አጃንስ ፍራንስ ፕሬስ ከስፍራው ባጠናቀረው ዘገባው እንዳመለከተው በቅርቡ የሀገሪቱ ፓርላማ ያረቀቀውን የቀረጥ ጭማሪ ረቂቅ ሕግ በመቃወም የተካሄዱትና የሰው ሕይወትም ጭምር የጠፋባቸው ሰላማዊ ሰልፎችን ተከትሎ የኬንያ መንግስት የቀረበውን ረቂቅ ሕግ መሰረዙን ይፋ ቢያደርግም በወጣቶች የሚመራ አዲስ የተቃውሞ ሰልፍ ግን ተጧጡፎ መቀጠሉ ተመልክቷል። ፕሬዚዳንት ዊሊያም ሩቶ ቀደም ሲል በሀገር ከሚፈጸም ክህደት የሚቆጠር የሚል ስያሜ ሰጥተውት ለነበረው የተቃውሞ ሰልፍ ምክንያት የሆነውን አወዛጋቢ የፋይናንስ ረቂቅ ፈርሞ የማያጸድቁ መሆናቸውን ባለፈው ሳምንት ይፋ ቢያደርጉም ሰልፈኞቹ ግን በአንጻሩ የተቃውሞ ዘመቻውን አጠናክረው መቀጠል መርጠዋል። በሌላ በኩል ለሁለቱም ሳምንታት በዘለቀው ሕዝባዊ የተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች የመቅሰል አደጋ የደረሰባቸው መሆኑን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን በትላንትና ዕለት አስታውቋል። ኮሚሽኑ አያይዞም በተቃውሞ ሰልፍ አድራጊዎች የተወሰደውን የኃይል እርምጃ ከመጠን ያለፈና ያልተመጣጠነ ሲል አውግዞታል። ይህ በእንዲህ እንዳለ የቀደሙት የተቃውሞ ሰልፎች በተካሄዱባቸው የናይሮቢ የማዕከላዊ ንግድ መናኸሪያ አካባቢዎች የሚገኙ መደብሮችና የንግድ ቤቶች ተዘግተው ሲውሉ ፖሊስ አነስተኛ ቁጥር ያላቸውን በአካባቢው የተሰበሰቡ ሰልፈኞች ለመበተን አልፎ አልፎ አስለቃሽ ጭስ ሲተኩስ ታይተዋል። በተያያዘ የተቃዋሚዎች ጠንካራ ይዞታ በሆነችው የባህር ዳርቻዊቱ ሞምባሳ፣ ኪሲሙ፣ ናኩሪና ኒሪ በተባሉ አካባቢዎች ቁጥራቸው የበዛ ወይም በዛ ያለ ቁጥር ያላቸው ሰልፈኞችና የፖሊስ አባላት እንቅስቃሴ የኬንያ ቴሌቪዥን አሳይቷል። ይህ በእንዲህ እንዳለ ሩቶ የኬንያ ወጣቶችን ቅሬታ ለመስማት እንዲሁም ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አደራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማህበራዊ መገናኛ ላይ ባሰፈሯቸው ጽሁፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ሩቶ ያለ አንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቁምም የሚሉ አንዳንድ በራሪ ወረቀቶችም ታይተዋል። የጠቅላይ ፍርድ ቤቱ ውሳኔ የዩናይት ስቴትስ መሪዎች ህግ እንዲተላለፉ የሚያደርግ ነው አሉ ጆ ባይደን። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ጠቅላይ ፍርድ ቤቱ የዩናይት ስቴትስ ፕሬዚዳንቶች በስልጣን ላይ ያሉ በሰሩት መንግስታዊ ስራ ምክንያት እንዳይከሰሱ ሲል ትናንት ሐሙስ ያስተላለፈውን ውሳኔ ነው በእጅጉ የነቀፉት። ጠቅላይ ፍርድ ቤቱ የቀድሞ ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 የተካሄደውን ምርጫ ውጤት ለመቀልበስ ሞክረዋል በሚለው ሙግት ላይ ትናንት ውሳኔውን የሰጠ ሲሆን ይህንን ተከትሎም ፕሬዚዳንት ባይደን ትናንት ማታ ከዋይት ሀውስ ባሰሙት ንግግር ማንም የዩናይትድ ስቴትስ ፕሬዚዳንት ጭምር ከህግ በላይ አይደለም ብለዋል። አስከትለውም እርሳቸው የፕሬዝዳንታዊ ስልጣን ገደቦችን ማክበራቸውን እንደሚቀጥሉ ገልጠው ወደፊት የሚመጡ ፕሬዝዳንቶች ግን ላያከብሩ እንደሚችሉ አስጠንቅቀዋለ። ከአሁን ወዲያ ዶናልድ ትራምፕን ጨምሮ የትኛውን ፕሬዝዳንት ህጉን እንደ ልብ መተላለፍ ይችላሉ ሲሉም ባይደን አስጠንቅቀዋለ። እስራኤል ካን ዩኒስን በአየር ድብድባለች። እስራኤል ወታደሮች ዛሬ ማክሰኞ በደቡባዊ ጋዛ ሰርጥ በፈጸሙት የአየር ድብደባ ስምንት ሰዎች መገደላቸውን የፍልስጤም የጤና ባለስልጣናት ተናገሩ። እስራኤል ፍልስጤማውያን ሲቪሎች አካባቢውን ለቀው እንዲወጡ ካዘዘች አንድ ቀን በኋላ ያካሄደችው ይህ ወታደራዊ ዘመቻ በካን ዩኒስ የፈጸመችውን የአየር ድብደባም ይጨምራል። የእስራኤል ጦር በበኩሉ በዛሬው ዕለት ይፋ እንዳደረገው ታጣቂዎች እስራኤላውያን ሰፋሪዎች ወደሚገኙባቸው መንደሮች የተኮሷቸውን ከሀያ በላይ ሮኬቶች ለማስወንጨፍ ተጠቅሞባታል ያላትን ካን ዩኒስን ሌሊቱን በአየር መደብደቡን አመልክቷል። ሌላው የእስራኤል የአየር ድብደባ በደቡባዊቱ የራፋ ከተማ ላይ የተነጣጠረ ሲሆን እስራኤል እግረኛ ጦርም ማዕከላዊ ጋዛ ውስጥ በሐማስ ላይ ጥቃት ማድረሱን የገለጸበት ወታደራዊ ዘመቻ ማካሄዱ ታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ቃል አቀባይ ስቴቫን ዱጃሪች ትላንት ሰኞ ለጋዜጠኞች በሰጡት አስተያየት እስራኤል ፍልስጤማውያን ካን ዩኒስን ለቀው እንዲወጡ የሰጠችው ትእዛዝ ጋዛ ውስጥ ለሲቪሎች ደህንነት የሚመረጥ ምንም አይነት ስፍራ ያለመኖሩንና የሰላማዊ ሰዎችን ደህንነት ለማረጋገጥ ተጨማሪ ጥረት መድረግ እንዳለበት የሚያሳይ ነው ብለዋል። እስራኤል በአየር ድብደባውና ሌሎች ወታደራዊ እርምጃዎች ሊደርሱባቸው ከሚችሉ አደጋዎች ፍልስጤማውያኑን ለመታደግ የታለመ መሆኑን ባመለከተችበት በዚህ ትእዛዝ ጥቃቱን ከመፈጸሙ አስቀድማ ሰላማዊ ሰዎች የተወሰኑ የጋዛ አካባቢዎችን ለቀው እንዲወጡ ደጋግማ አስጠንቅቃለች። ይሁንና እርምጃው ፍልስጤማውያኑ ባለፉት በርካታ ወራት ከመሰል ጥቃቶች በመሸሽ በተደጋጋሚ ለመሰደድ እንደተዳረጉት ሁሉ አሁንም ዳግም ሌላ ስደት የሚዳርጋቸው መሆኑን ታምነዋል። የጋዛ ሕዝብ ባልተቋረጠ አውዳሚ አዙሪት ውስጥ እንዲያልፍ የሚያስገድድ ሌላ ድንገት ነው ያሉት የመንግስታቱ ድርጅት ቃል አቀባይ፣ ይህንኑ አስመልክቶ በሰጡት ተጨማሪ አስተያየት ለግጭቱ ማብቂያ ሁነኛ መፍትሄ ማበጀት ያለብን ለዚህ ነው ሲሉም አስጠንቅቀዋል። እስራኤል ሐማስ ድንበር ዘልቆ በመግባት አብዛኞቹ ሲቪሎች የሆኑባቸው ቁጥራቸው ከ1200 በላይ ሰዎችን የገደለበትንና ሌሎች 250 ሰዎችን አግቶ የወሰደበትን የመስከረም 26ቱን ጥቃት ተከትሎ በከፈተችው ወታደራዊ ዘመቻ እስካሁን ቁጥራቸው 38 ሺህ የሚደርሱ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር ይፋ ያደረገው አሀዝ ያመለክታል። ክብራትና ክብሯን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። በኢራን መንግሥት በወሰዳቸው እርምጃዎች የተቆጡ በፕሬዚዳንታዊ ምርጫ አንሳተፍም አሉ። የፊታችን አርብ በሚካሄደው የኢራን ሁለተኛ ዙር ፕሬዚዳንታዊ ምርጫ ቀደም ሲል መንግሥቱ በወሰዳቸው እርምጃዎች ቅር የተሰኙ መራጮች ድምጻቸውን እንደማይሰጡ ተናግረዋል። ውሳኔው በቡድን የተወሰደ የአድማ እርምጃ አካል ሳይሆን በተናጠል በግል ያደረጉት መሆኑንም በምርጫው እንደማይሳትፉ ለአሶሽትድ ፕሬስ የተናገሩ ብዙዎች አመልክተዋል እንደ አውሮፓውያን የዘመን አቆጣጠር በ1979 ከተካሄደው የኢራን እስላማዊ አብዮት ወዲህ በዚያች አገር የሁለተኛ ዙር ምርጫ ሲካሄድ የአሁኑ የመጀመሪያው ነው ባለፈው ሳምንት በተካሄደው የመጀመሪያ ዙር ምርጫ ድምፅ የሰጠው ህዝብ መምረጥ ከሚችለው ከአርባ በመቶ በታች መሆኑም ታውቋል። በፕሬዝዳንታዊ ምርጫ ከረር ባለ አቋማቸው የሚታወቁት የቀድሞው የሀገሪቱ የኒውክሊየር ተደራዳሪ ሳኢድ ጃሊሊ እምብዛም መውቅና የሌላቸውን የለውጥ አራማጁን ማሱድ ፔሺኪያንን ይገጥማሉ። ማሱድ አሸንፈው የፕሬዝዳንትነቱን መንበር የመቆናጠጥ እድል እንዲቀናቸው ሰፊ የምራጭ ተሳትፎ ያስፈልጋቸዋልም ተብሏል። ይህ በእንዲህ እንዳለ ለተቃውሞ በወጡ ዜጎች ላይ የተወሰዱትንና የንጹሐን ደም የፈሰሰባቸውን እርምጃዎች እንዲሁም እስካሁን ከታየ ሁሉ እጅግ ዝቅተኛ ደረጃ መድረሱ የተነገረለት የሀገሪቱ የምጣኔ ሀብት ይዞታ የከሰተውን ሁኔታ ተከትሎ ብርቱ የህዝብ ቁጣ መንገሱን አሶሺየትድ ፕሬስ በዘገባው ጠቁሟል። በመጨረሻም የኒውዮርክ ፍርድ ቤት ከ2020 ምርጫ ጉዳይ ጋር በተያያዘ ደጋግመው የሐሰት ቃል ተናግረዋል ያላቸውን ጁሊያኒን የጥብቅና ሙያ ፈቃድ ሰረዘ። የቀድሞ የኒውዮርክ ከንቲባ፣ የፌዴራል አቃቤ ሕግና የቀድሞ ፕሬዚዳንት ዶናልድ ትራምፕ የህግ አማካሪ የነበሩት ሩዶልፍ ጁሊያኒ እንደ አውሮፓውያን የዘመን አቆጣጠር በ2020 በተካሄደው ምርጫ የትራምፕን መሸነፍ በመካሄድ በተደጋጋሚ የሐሰት መግለጫ ማቅረባቸውን በማረጋገጡ በግዛቱ ውስጥ የጥብቅና ስራ እንዳይሰሩ ሲል አግደዋል። ብይኑን የሰጠው የማንሃተን የኒውዮርክ ይግባኝ ሰሚ ችሎት ነው። ፍርድ ቤቱ አክሎም ጁሊያኒ ከማናቸው የሙያ ፍቃድ የሚጠይቅ የህግ ስራ እንዲታገዱና ወዲያውንም ተፈጻሚ እንዲሆን ሲል አዟል። ፍርድ ቤቱ ተጨማሪ ትዕዛዝ እስከሚሰጥ ድረስ ስማቸው በኒውዮርክ ግዛቱ ውስጥ ከሚንቀሳቀሱ የህግ ጠበቆችና አማካሪዎች ዝርዝርም እንዲሰረዝ ወስኗል። ጁሊያኒ በዚህ የተነሳ የኒውዮርክ የህግ ሙያ ፈቃዳቸው ከዚህ ቀደም መታገዱም ይታወቃል። የማንሃተኑም ፍርድ ቤት ያጸናው ያንን የቀደመ ውሳኔ ነው። በ2020 ፕሬዝዳንታዊ ምርጫ ውጤት ዙሪያ የተነገሩ ውሸቶች በቁጣ ስሜት የተነሳሱ የትራምፕ ደጋፊዎች ባይደን በምርጫው ማሸነፋቸውን የሚያረጋግጥ የምስክር ወረቀት የሚሰጥበትን ሂደት ለማስቆም በአውሮፓውያን የቀን አቆጣጠር ጥር ስድስት የዩናይት ስቴትሱን ምክር ቤት ህንጻ በኃይል ደርምሰው ለመውረር ለተፈጸመው ድርጊት መነሳሻ መሆኑም ይታወቃል። ክቡራትና ክቡራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት። አለም ዙሪያ የተሰባሰቡትን ዜናዎች ያደረሰን አሉላ ከበደን እናመሰግናለን ምሽቱን እየመራን አብረናችሁ የምንቆየው ኤደን ገረመው መርሃግብሩን በመምራት እንዲሁም ደግሞ ጽሆን ግርማ በዋና አዘጋጅነት ንጉሰ ታምሬ ስርጭቱን በማቀናበር አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው እናንተም አብራችሁን ታመሹ ዘንድ እየጋበዝኩ ለምሽቱ ወደያዝ ነው አብይ ርዕስ እንሻገር በውጥረት ውስጥ የሚገኙት ኢትዮጵያና ሶማሊያ በቱርክ መንግስት አመቻችነት ቀጥታዊ ያልሆነ የተናጠል ውይይት ማድረጋቸው ተገለጸ። የሁለቱ ጎረቤት ሀገራት የውጭ ጉዳይ ሚኒስትሮች ትላንት በአንካራ በተናጠል መነጋገራቸውና አለመግባባቶችንም በሰላም ለመፍታት እየጣሩ መሆናቸውን በጋራ የወጣ መግለጫ አስታውቋል። ኬኔዲ አባተ ዝርዝር አለው። በኢትዮጵያና ዓለም አቀፍ እውቅና ባልተቸራት በተገንጣይዋ ሶማሊላንድ መካከል ባለፈው ታህሳስ 22 ቀን 2016 ዓ ም የተደረገውን የመግባቢያ ሰነድ ስምምነት ተከትሎ ዲፕሎማሲያዊ ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርክ አቀራራቢነት ቀጥተኛ ያልሆነ የተናጠል ውይይት አድርገዋል። የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴና የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አህመድ ሞአሊም ፊቄ ትናንት ሰኞ ሰኔ 24 ቀን በአንካ አማራ በተናጠል መወያየታቸውን ሁለቱ ሀገራት እንዲሁም አመቻቿ የቱርክ ሪፐብሊክ በጋራ ባወጡት መግለጫ አስታውቀዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ስለ ውይይቱ ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ይህ ውይይት እንደሚታወቀው በሁለቱ ሀገራት መካከል ያሉ ወቅታዊ የአለም አለመግባባቶች ላይ አተኩሮ መፍትሄ ለመስጠት ያለመ ነበረ።

ወትሮም ውስብስብ ቀውሶች ባሉበት በአፍሪካ ቀንድ ተጨማሪ የውጥረት ምንጭ የሆነው የኢትዮጵያና የሶማሊላንድ የባህር ጠረፍ መዳረሻ የመግባቢያ ሰነድ ስምምነት ሕገ ወጥ ነው ያለችው ሶማሊያ ኢትዮጵያ ስምምነቱን ካልሰረዘች ለሽምግልና ምንም ቦታ የለኝም ብላ ነበር። ይህን ቅድመ ሁኔታ ብታስቀምጥም ቅድመ ሁኔታው ሳይሟላ በተደረገው የትናንቱ የአንካራ ቀጥተኛ ያልሆነ ውይይት ልዩነታቸውን የጋራ ተቀባይነት ባለው ማዕቀፍ ውስጥ ለመፍታት መግባባታቸውን የአንካራው የጋራ መግለጫ ያመለክታል። በቱርክ ሪፐብሊክ የውጭ ጉዳይ ሚኒስትር ሀካን ፊዳን አመቻችነት የተገናኙት የሁለቱ ሀገራት ሚኒስትሮች ልዩነቶቻቸውን በሚመለከት ግልጽ ወዳጅነት የተሞላበትና የወደፊቱን ያለመ የተናጠል ውይይት ማድረጋ ማድረጋቸውን በመግለጫው ተመልክቷል። ከተናጥል ውይይቱ በኋላ የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን፣ የኢትዮጵያ ውጭ ጉዳይ ሚኒስትር በቀኛቸው፣ የሶማሊያው ደግሞ በግራቸው በኩል ቆመው ስለ ውይይቱ መግለጫ ሰጥተዋል። የአንካራው ውይይት ካበቃ ብዙም ሳይቆይ የሶማሊያው ፕሬዚደንት ሀሰን ሼክ ሙሐሙድ ኢትዮጵያ ከሶማሊላንድ ጋር ከተፈራረመችው ስምምነት ለመመለሷ የሚያሳይ ምንም አይነት ምልክት እስካሁን የለም ብለዋል። ቱርክ ሁለቱን አገሮች እንድታደራድር የጠየቀችው ኢትዮጵያ ናት ያሉት ፕሬዝደንቱ የኢትዮጵያና የሶማሊያ ልዑካን በቱርክ አማላጅነት እንጂ ቀጥተኛ ውይይት አላደረጉም ሲሉም ሰኞ ምሽት የሀገራቸውን የነጻነት ቀን በማስመልከት በነበረ ዝግጅት ላይ ተናግረዋል። የሶማሊያ የውጭ ጉዳይ ሚኒስትር ደግሞ በኤክስ ገጹ ላይ ባሰፈረው ጽሁፍ ትልቅ የሀሳብ ልዩነቶች እንዳሉ ገልጾ ኢትዮጵያ የመግባቢያ ሰነዱን እንድትቀለብስ ሶማሊያ ጥብቃ መጠየቋን አመልክቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ በማህበራዊ የትስስር ገጾቹ የጋራ መግለጫውን ከማጋራት ውጪ በኢትዮጵያ በኩል ስለተንጸባረቀው ሀሳብ ያለው ነገር የለም። የትናንቱ ውይይት በኢትዮጵያና ሶማሊላንድ መካከል ከተደረገው የመግባቢያ ስምምነት በኋላ በኢትዮጵያና ሶማሊያ መካከል የተካሄደ የመጀመሪያ ውይይት መሆኑን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ውይይቱ ቀጣይነት እንዳለው አመልክተዋል። እንግዲህ ይሄ ውይይት ያው የመጀመሪያ ነው፣ ትናንት የተደረገው። ይህንን ውይይት የሚያመቻቸውን የቱርክ መንግስት ተነሳሽነት በማድነቅ በቀጣይ ሁለተኛ ዙር شوني باكر الله የመግባቢያ ስምምነቱ ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት ከሶማሊላንድ እንድትከራይና ለንግድ እንዲሁም ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ሲሆን በምትኩ ኢትዮጵያ ለሶማሊላንድ የነፃ ሀገርነት እውቅና ልትሰጣት እንደምትችል የሚደነግግ ነው። ባለፈው ሳምንት ረቡዕ ሰኔ 19 ቀን ኢትዮጵያ ከሶማሊላንድ ጋር የተደረገውን የመግባቢያ ስምምነት ለመሰረዝ እንደወሰነች የሚገልጽ ይዘት ያለው መረጃ በማህበራዊ የትስስር ገጾች መሰራጨቱን ተከትሎ የ የኢትዮጵያ መንግስት መረጃው ሀሰት ነው የሚል ምላሽ መስጠቱን መዘገባችን ይታወሳል። የመግባቢያ ስምምነቱ በቅርቡ ወደ ተግባር እንደሚሸጋገር የሶማሊላንድ ባለስልጣናት እየገለጹ ቢሆኑም በኢትዮጵያ መንግስት በኩል ስምምነቱ ስላለበት ደረጃ እስካሁን በይፋ የተባለ ነገር የለም። ስለ ጉዳዩ መረጃ የጠየቅናቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ የኢትዮጵያ መንግስት ጊዜው ሲደርስ መረጃ ይሰጣል ብለው ነበር። ሶማሊላንድን የሀገሯ አካል አድርጋ የምትቆጥረው ሶማሊያ ግን ህገወጥ ያለችው ስምምነት ሉዓላዊነቷንና የግዛት አንድነቷን የሚጥስ መሆኑን በመጥቀስ ጉዳዩን እስከ መንግስታቱ ድርጅት የጸጥታው ምክር ቤት ወስደዋለች። በተጨማሪም ሞቃዲሾ የኢትዮጵያን አምባሳደር ማስወጣቷም የሚታወቅ ሲሆን ስምምነቱ ጨርሶ ካልተሰረዘም አልሸባብን በመዋጋት ላይ የሚገኙ በሺዎች የሚቆጠሩ የኢትዮጵያ ወታደሮችን እንደምታስወጣም አምስታለች። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተከታተላችሁት የማክሰኞው ምሽት አብይ ርዕሳችንን ነበር። የትንታኔው መጽሔት ይቀጥላል። በማረቆ ልዩ ወረዳ የታጣቂዎች ጥቃት ሁለት ሰዎች መገደላቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ በታጣቂዎች በተፈጸመ እንደተፈጸመ በተገለጸ ጥቃት ሁለት ሰዎች ሲገደሉ አንድ ህፃን ልጅ መቁሰሉን ነዋሪዎችና ቤተሰቦቻቸው አስታውቋል። ማንነታቸው እንዲገለጽ ያልፈለጉ አንድ የወረዳው ከፍተኛ ባለስልጣንም በጥቃቱ ሁለት ሰዎች መገደላቸውን ለአሜሪካ ድምጽ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን አጠናቅሯል። በማዕከላዊ ኢትዮጵያ ክልል ምላሽ ካልተሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን የዘጠኝ ቀበሌዎች የይገባኛል ጥያቄ ጋራ በተያያዘም በቀጠለው የታጣቂዎች ጥቃት ሁለት ሰዎች መገደላቸውና አንዱ ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወርዳ ባለሥልጣን ለአሜሪካ ድምጽ ገልጸዋል። የቤቷን ባለቤት እናትና ሁለት ልጅ ማለት ነው። በተጨማሪ አንደኛው ሳይቡና ሲል የነበረውን ማረቆ ላይ ነው። ሁለቱ እርሱ ኦሮሞ ናቸው፣ ጥቃት ደርሷል። በአጠቃላይ ሁለቱ አርፈዋል፣ እናትና ልጅ አርፈዋል። አንደኛ ልጅ ወረደ የከባድ ጉዳት ላይ ነው ያለው። የጥቃቱ ተጎጂ ነኝ ያሉ የአሜሪካ ድምጽ ያነጋግራቸው የማረቆ ልዩ ወረዳ ነዋሪው አቶ መከቦ ማሰቦ ትናንት ገበያ ውለው ወደ ቤታቸው በመለስ ላይ ያሉ በተኮሰባቸው ጥይት ልጃቸው መቁሰሉና በወራቤ ጠቅላላ ሆስፒታል በማሳከም ላይ እንደሚገኙ አመልክቷል ትላንትና ሴት ሰ አንድ ሰዓት ተኩል አካባቢ ነው። ልጄንም መተዋል። ልጁን ነው በጥይት ነው የተመታው። ሁለት ሰው ሞተዋል። አሁን እየተቀበረ ነው። ያ የሞተ ሰዋቸው ለደህንነታቸው ስለሚሰጉ ስማቸው እንዲገለጽ አልፈለጉም። ሌላ የወረዳው ነዋሪ በበኩላቸው ከተገደሉ ሲቪል ሰዎች ውስጥ የአምስት ልጆች እናት እንደሚገኙበት ገልጸው አካባቢው መረጋጋት አለመቻሉን ጠቁሟል። በተለይ ትናንትና የተደረገው ትኩስ በጣም ከፍተኛ ነው። ሴት ነች መታችሁ ቃታ መሳብ በእናት ላይ በጣም ከባድ፣ እጅግ በጣም የሚያስጠላ እጅግ በጣም ኖረኛ የሆነ ስራ ሰው በሰላም ወጥቶ እንዳይገባ እያደረጉት ያሉት ይሄ አሁን የምልህ አካባቢ ላይ ተሽጦ የሚሰጠው ገንዘብ ነው። ይህን አካባቢ ችግር መንግስት በአፋጣኝ የሚመል ያበረ ዲሞክራሲያዊ ጥያቄ ነው። ህግ መንግስቱ የሚጠየቅ ነው። መብታችን በአፋጣኝ እንዲመለስልን ነው የምንፈልግ። አንድም ዜጋ እንዲሞት አንፈልግም። ምክንያቱም ከሁለቱም ወገን ማለት ነው። ምክንያቱም መሞቴ የሌለበት ሰው መሞት የሌለበት በቃ እንዲ አላስፈላጊ ዋጋ እየተከፍለ ነው ያለው። ለማረቆ ልዩ ወረዳ አስተዳዳሪ ለአቶ ኒጉሴ ሜኬም በተደጋጋሚ ስልክ ብንደውላቸው አልተነሳም። ነገር ግን ለደህንነት ስለሚሰጋም ስሜ እንዳይጠቀስ ያሉን የልዩ ወረዳው ባለሥልጣን ግድያው አሁንም መቀጠሉን ገልጿል ከተማ ውስጥ ምንም አይነት እንቅስቃሴ እንዳይደረግ አካባቢ ላይ በሰላም ወቱ እንዳይገባ እየተሰራ ነው ያለው ጥያቄ አለው ጥያቄውን በአግባቡ በሰላማዊ መንገድ መንግስት ይመልስልኛል ብሎ እየጠበቀ ነው ያለው ነገር ግን ሶስት አራት አይነት ቴክኒክ እየተጠቀሙ ነው ያሉት አንደኛውን በመግደል ሁለተኛውን ደግሞ በክስ ሶስተኛውን በስጋት እንዳይኖር አካባቢውን ለቆ እንዲወጣ እየተደረገ ነው ያለው አራተኛው መሬቱን በአግባቡ እንዳይጠቀም በዘመናዊ ማፈናቀል ሲስተም ከአካባቢ ለቆ እንዲወጣ እየተደረገ ነው ያለው አንዳንድ አመራሩን ስጃ ለ ማቅሩ አለ የጠጣው ማለት ነው። የከተማው የገጠሩም፣ የወረዳውም፣ የከተማው ይህን ነገር በተቀናጀ መልኩ ነው የተደረገ ያለው። አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑን የሚገልጹት አቶ መኬቦም የህውከቱ መነሾ በማረቆ ብሔረሰብና በአዲሱ ምስራቅ ጉራገ ዞን ወይም በቀድሞ መጠሪያው በምስቃን ወረዳ ቤተ ጉራጌዎች መካከል ያለው የዘጠኝ ቀበሌዎች የገባኛል ጥያቄ በመንግስት ምላሽ አለማግኘቱ ነው ሲሉ አስረድተዋል። ችግሩ ይታወቃል። መስቃና ማረቆ የወሰን ጥያቄ ነው። ይሄ ጥያቄ እስካሁን ምላሽ ሳይሰጥ ቆይተዋል። ይሄንንም እስከ ሚኒስትሪ በመልበስ ሰራዊት ነው ብሎ የአካባቢ ህብረተሰብ እየተዘናጋ ብዙ ጊዜ እየተመታ ነው ያለው። ከዚህም በፊትም ይሄ ድርጊት ተደርገዋል። ውድ አልቆያም። አሁንም ዳግም ማታ ይህንን ድርጊት አድርገዋል። ለክልልም ለፌደራልም ይህንን ጉዳይ አቤቱታ አቅርበን ምንም ልባት ያገኘን ነገር የለም። በአዲሱ ምስራቅ ጉራጌ ዞን ወይም በቀድሞው መስቃን ቤተ ጉራጌዎች አካባቢም ነዋሪ የሆኑትና ለደህንነታቸው ስለሚሰግቡ ስማቸው እንዳይጠቀስ ጠየቁን ሌላ አስተያየት ሰጪ የሚከተለውን ተናግሯል በመሰረታዊነት በሁለቱ ህዝቦች መካከል እርቅ ተፈጽሟል። መንግስት እርቁን ከሚገባው በላይ ከመንገድ ወጣ ብሎ ጭምር እርቁን አከናውኗል በትክክለኛው መንገድ የተፈጸመውን እርቅ ለማበራሸት ጥረት የሚያደርጉና እየመጡ የሚተነኩሱት ከነሱ አካባቢ እየተወረውሩ የሚመጡ የሁለቱ ህዝቦችን ሰላም የሚጠሉ ኃይሎች ናቸው እነዚህን ኃይሎች ዋና መደበቂያ ና መሸሸጊያቸው ደግሞ እነሱ ጋር ነው ይህንም ከሚገባው እነሱ ተከታትለው ለመንግስት አግዘው ይህንን እውነታ ማውጣት ከእነሱ ይጠበቃል። የህዝብ በመሀል ዝም ብሎ መገደል የለበትም፣ መሞት የለበትም። እንግዲያም ጥቃቱ የሚፈጸመው በኢንሴኖ አካባቢ ነው፣ መስቃን ውስጥ ነው ማለት በኢትዮጵያ ሀገሮች ያሉበት ጋ ነው። እነሱ ናቸው የሚያደርጉት ነው የሚሉት እነሱ ኢንሴኖ ጋር። ዋናው ደግሞ ትልቁ የበደል የጥፋት ጥፋቱ ምን መሰለህ መጥተው የሚተነክሱት ኢንሴኖ መሆኑ ነው። ይህንን ጥፋው መዋቅር የሚያውቀዋል። ከሳምንታት በፊት ሰኔ አንድ ቀን ሁለት ሺ አስራ ስድስት ዓመተ ምህረት ከኢንሴኖ ገበያ ወደ ቤታቸው በመለስ ላይ የነበሩ አምስት ሰዎች፣ ከዚህ ውዝግብ ጋር እንደሚገናኝ በተገለጸ ትንኮሳ ማንነታቸው ባልታውቁ ታጣቂዎች መገደላቸውን ነዋሪዎችንና የልዩ ወረዳውን አስተዳዳሪ አቶ ኒጉሴ ሜከን ዋቢ አድርገን መዘገባችን አይዘነጋም። ከዚሁ ጋር በተያያዘ የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮም በማረቆ ልዩ ወረዳና በምስራ ጉራጌ ዞን መስቃን ወረዳ ዋሳኝ አካባቢ ካለው ግጭት ጋር በተያያዘ እስካለፈው ሰኔ 13 ቀን 2016 ዓም 88 ተጠርጣሪ ግለሰቦችን በቁጥር ስር ማዋሉን ቪኦኤ የቢሮውን ኃላፊ አቶ ተመዝገን ካሳን ጠቅሶ መዘገቡ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። የተጠናቀቀው በጀት አመት የአማራ ክልልን ይጎበኛሉ ተብለው ከታቀዱት የውጭ ሀገር ጎብኚዎች ቁጥር የመጡት ሀያ በመቶ ብቻ መሆናቸውን የገለጸው የባህልና ቱሪዝም ቢሮ የክልሉ ቱሪዝም በእጅጉ በመዳከሙ ስራ ለማቆም መቃረቡን አስታወቀ። የቢሮው ኃላፊ ዶክተር አየለና አናውጤ ዛሬ ለአሜሪካ ድምጽ እንደተናገሩት በክልሉ ተለዋጭ ገጽታ እያሳየ የቀጠለው የትጥቅ ግጭት ዘርፉን ጨርሶ ለማስቆም እየተቃረበ መሆኑን ተናግረዋል። የአሜሪካ ድምጽ ያነጋገራቸው በቱሪዝም ዘርፉ ላይ የተሰማሩ ወጣቶችም በግጭቱ ሳቢያ ከስራ ገበታ ውጪ መሆናቸውን አመልክተዋል። አስቴር ምስጋናው ዘገባ አላት። ካለፉት አራት ዓመታት ወዲህ በአማራ ክልል የቱሪዝም ዘርፉ እየተቀዛቀዘ መቆየቱን ያመለከተው የክልሉ ባህልና ቱሪዝም ቢሮ በተለይ በዘንድሮ ዓመት በመንግስትና በፋኖ ቡድኖች መካከል በቀጠለው ትጥቃዊ ግጭትና አለመረጋጋት ሳቢያ በእጅጉ መዳከሙ አሁን ላይ ጨርሶ ወደ መቆም እየተቃረበ መሆኑን አስታውቋል። የክልሉ ባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አየላ ናውጤ ዛሬ ከአሜሪካ ድምጽ ጋራ በነበራቸው ቆይታ ከግጭቱ ጋር በተያያዘ ክልሉ በአስቸኳይ የጊዜ አዋጅ ውስጥ በመክረሙ የውጭ ሀገር ጎብኚዎች ቁጥር እንዲቀንስ ምክንያት መሆኑን አስረድተዋል። የውጭ ቱሪስት ክልሉን ይጎበኛል ብለን ነበር ያቀድነው። ነገር ግን ከበጀት አመቱ መጀመሪያ ጀምሮ ከሐምሌ ወር ጀምሮ ክልሉ በገጠመው ችግር ምክንያት ውጭ ቱሪስት ፍሰቱ በቅዱል ካሄዳ በተጨባጭ በበጀት አመቱ የጎበኘው ቱሪስት አስራ ስምንት ሺ ስድስት መቶ ሰባ ሰባት ይሄም የቅዱን ሀያ ፐርሰንት ብቻ ተፈጸመው። ምክንያቱም በቱሪስት መዳረሻ አካባቢዎች የነበረው የፀጥታ ሁኔታ ክልሉ በአስቸኳይ ጊዜያዎች ውስጥ በመሆኑ ምክንያት የውጭ ቱሪስት ደግሞ የአስቸኳይ ጊዜያዎች ሲታወጅ ክልሉ ያለበት ሁኔታ አንደርስታንድ ስለሚያደርጉ ከፍተኛ ሁኔታ ወርዷል። የውጭ ቱሪስት በከፍተኛ ፍሰት ያለባቸው ቦታዎች ላሊበላ፣ ጎንደሩና ሰሜን ተራሮች ብሔራዊ ፓርክ ናቸው። በሰሜን ጎንደር ዞን ደባርቅ ከተማ ነዋሪ መሆኑን የገለጸልንና በሰሜን ተራሮች ብሔራዊ ፓርክ ውስጥ በተለያዩ ሙያዎች ተሰማርተው ጎብኚዎችን ከሚያገለግሉ ማህበራት መካከል ቀይ ቀበሮ የተባለ ምግብ አብሳይ ማህበር ባልደረባው እንዳልክ ዘላለም የውጭ ሀገር ጎብኚ ቁጥር ለመመናመኑ የስራውን መቀዛቀዝ በማሳያነት ጠቅሶ ያስረዳል። አማ ትንሽ ይሻላል እ በዚህ አመት የለም። ምንም ነገር የለም። ጭራሽ ማህበር የተባሉት ዋልያት ጎበኝዳይድም አለ ቀብረ ምግባሳ ያለ እዚህ ጎንደር ላይ እናትጓዳ ማህበር የሚባላለ ብዙ ማህበሮች አሉ። በጣም የተጎዳ ህብረተሰቡ ጠቅላላ ተጎድታለ። ቀድሞ የኮቪድ-19 ለዋላዊ ወረርሽኝ ቀጥሎም የአማራ ክልልን ጨምሮ በሰሜን ኢትዮጵያ ተስፋፍቶ የነበረው ጦርነት የክልሉን ቱሪዝም እያዳከመው መቆየቱን ያወሱት ዶክተር አየላ ናውጤ በተለይ የሰሜን ኢትዮጵያው ጦርነት ያስከተለው ጉዳት ቢሮ ማጥናቱን፣ ከሰሜኑ ጦርነት ጀምሮ በኋላ ዘንድሮም በደረሰው ግጭት የደረሰውን አጠቃላይ ጉዳትና ውድመት እኛ ለማጥራት ሞክረናል። በሆቴሎች፣ በቅርሶች፣ በቱሪስት መዳረሻ ቦታዎች በባህል ማዕከላት የደረሱ ጉዳቶች ተለይተዋል። በሌላ በኩል ደግሞ እነዚህ አግሮት ስ ተቋማት በመግባታቸው ምክንያት ደግሞ የደረሰባቸው ኪሳራም ተጠንቷል። ይህም በተደራጀ መንገድ ለክልሉ መንግስት አቅርበናል። ዘርፍ የተሰማሩ የተለያዩ ወጣቶች የኢኮቱሪዝም የተሰማሩ ወጣቶች የመበተን አድጋ ተዳርገዋል። ተስራዎች ሆነዋል። ሆቴሎች ኦልሞስት ለአመት ያክል ብዙዎቹ ሰራተኛ ወደ መቀነስ እየሄዱ ከባህር ዳር ከተማ በ15 ኪሎ ሜትር እርቀት በጣና ሐይቅ ዙሪያ በሚገኘው የዘጌ ባህረ ገብ መሬት ላይ ያሉትን ሰባት አብያተ ክርስቲያናትን እንዲሁም የሐይቁን ዙሪያ ሌሎች መስህቦች ለቱሪስት ሲያስ ጎበኝ እንደነበር የነገረን ወጣት አዳነ ጌታ አሁን አሁን ግን ጎብኝ ባለመኖሩ ለስራ አጥነት መዳረጉን ገልጾልናል። ኤርፖርት ከብዬ ጣና ገዳማትንና ተሳበይም ጎንደር ስንባል አውራምባን፣ ጉዛራን ምናምን ያስጎበኝ እንደምንል ከኮረና በኋላ ትንሽ ቱሪዝሙ ውቷል። ከዛ እንደገና እያገገመ እያለ ደግሞ ጦርነቱ ጀመረ። በዛ ምክንያት ቱሪስት ጠፋል። በደባርቅ ከተማ የሚኖረው እንዳልክም በተመሳሳይ ችግር ውስጥ እንደሚገኝ ነግሮናል። በማህበሩ ታቅፈን የምንሰራው ማለት በቱሪዝሙ ብቻ ነው የምንመስተዳደር። መሬታችንም ወደ ፓርኩ ገጿል። ረ እኛ የሁላችን የገበሬ ልጆች ነው። ከዛ ተነስተን የመጣ ነው። በዚህ በቱሪዝሙ የመስተዳደር የነበረ ምንም ምንም ነገር አሁን የለም ማለት መንግስቱም ጥያቄ ጠየቅ ነው፣ የሆነ ፈንድ እንዲኖር ሆኖ ወይም ለስልጠና ነገር እንዲሰጥ ነው። አሁን ምን ትሰራለች? ምንም አንሰራም። ምንም ማለት ነው። የባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ በበጀት አመቱ ከውጭ ሀገር ጎብኚዎች አንድ መቶ ዘጠና አንድ ሚሊየን ብር ገቢ ለመሰብሰብ ቢታቀድም በተጨባጭ የተገኘው ግን ሰባ ሚሊየን ብር ብቻ መሆኑን ጠቅሰው ለማከናወን የተቻለው የእቅዱን ሰላሳ ሰባት በመቶ ብቻ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋ ነው። አስከትለን የምናልፈው ደግሞ ወደ ዓለም አቀፍ ዜና ተኮር ዘገባዎች ነው። በቻይና በአፍሪካ ቁልፍ ማዕድናት ገበያ ላይ ጨቋኝ የሆነ የገበያ ስልት ስትጠቀም ነበር ተባለ። ከአብዛኞቹ የአውሮፓ ሀገራቶች ህብረት ጋር በመሆን የማዕድናት አቅርቦት ሰንሰለትን ለማሳለጥ የሚያግዘው የዩናይትድ ስቴትስ የመንግስት ተወካዮች የማዕድን ደህንነት ትብብር የቻይና መንግስት በዲሞክራቲክ ኮንጎ የሚወጣው የኮባልት ማዕድን ዋጋን ዝቅ በማድረግ ጨቋኝ የሆኑ የገበያ ስልቶችን ሲጠቀም ቆይቷል ብሏል። የሄነሪ ዊልኪንስ ዘገባ እንደሚከተለው ተጠናቅሯል። በጎርጎሮ ሳያኑ 2022 በአብዛኞቹ የአውሮፓ ሀገራት ህብረትና የዩናይትድ ስቴትስ መንግስት ጥምረት የተመሰረተው የማዕድን ደህንነት ትብብር ኤምኤስፒ ተወካይ የሆኑት ሆዜ ደብሊው ፈርናንዴዝ ባለፈው ወር ላይ የቻይና የማዕድን ልማት ኩባንያ ሲሞክ ከዴሞክራቲክ ሪፐብሊክ ኮንጎ በቁፋሮ የሚወጣው የኮባልት ማዕድን ዋጋ እንዲቀንስ ጨቋኝ የሆነ የዋጋ ተመን ሲጠቀም ነበር ሲሉ ተናግረዋል። የተለያዩ ንግዶች አንዳንዴ በውድድር ውስጥ ተገዳዳሪ የሆነ ጡንቻ ለማዳበርና ገበያውንም በብቸኝነት ለመቆጣጠር በአንዳንድ ሀገራት ህገ ወጥ የሆኑ ዘዴዎችና ስልቶችን ሲጠቀሙ ይታያል። የቻይና የማዕድን ልማት ኩባንያ ሲሞክ ለአሜሪካ ድምጽ በጽሑፍ በሰጠው ምላሽ ክሶቹን እንደማንቀበላቸው በጥብቅ ልናሳስብ እንወዳለን ያለ ሲሆን አያይዞም እነዚህ የዋጋ መዋዠቆች እውነተኛውን የአቅርቦትና የፍላጎት ሁኔታ የሚያመላክቱ በመደበኛው የገበያ ዋጋ ተመን ውስጥ ያሉ ናቸው ሲል ምላሽ ሰጥቷል። የዩናይትድ ስቴትስ መንግስት የማዕድን ደህንነት ትብብር የዓለም የማዕድን ዘርፍ ውስጥ በታዳጊ ሀገራት ያሉ ሰራተኞችና ተቋማትን በጋራ ለብዝበዛ ያጋለጠውን ጨቋኝ የዋጋ ተመን አወጣጥ ለማስወገድና ለማሻሻል አቅጃለሁ ይላል። የዩናይትድ ስቴትስ የውጭ ጉዳይ ቢሮ የምጣኔ ሀብት እድገት የኃይልና የአካባቢ ጥበቃ ባልደረባም ጭምር የሆኑት ፈርናንዴዝ ዓለም እየተጋፈጠችው ያለውን የአየር ንብረት ለውጥ ለመዋጋትና ወደ አረንጓዴ የኃይል አቅርቦት የምታደርገውን ሽግግር ስኬታማነት ለማረጋገጥ እንደ ኮባልት ያሉ የአፍሪካ ማዕድናት ወሳኝ ሚና አላቸው ይላሉ። አፍሪካን እንፈልጋታለን፣ ያለን ለማድረግ አፍሪካን እንፈልጋታለን፣ ያለ አፍሪካ ድል ነው። አፍሪካ ሁሌም የምትፈልጋቸውን የቴክኒክ ድጋፎች፣ የእውቀት ሽግግር፣ ከማህበረሰብ ጋር መስራትና ማህበረሰብን መጥቀም የመሳሰሉትን ማግኘት ትችላለች። ተንታኞች ታዲያ ዩናይትድ ስቴትስ፣ የአውሮፓ ህብረትና የሌሎች ሀገራት የማዕድን ደህንነት ትብብሮች የምዕራቡ ዓለም ዋነኛ ተገዳዳሪ እየሆነች ከመጣችው ከቻይና ህዝቦች ሪፐብሊክ የጥሬ ዕቃ አቅርቦት ቁጥጥርን ስልታዊ በሆነ መንገድ ለመቀማት ያለሙ ናቸው ይላሉ። ፈርናንዴዝ በዚህ ጉዳይ ላይ እንዲህ ሲሉ መልሰዋል። የዚህ ነገር ዓላማ የአቅርቦት ሰንሰለቶችን ማብዛት ነው። እውነት ነው፣ በአብዛኛው የቻይና ሪፐብሊክ እነዚህን ብዙዎቹን ማዕድናት ይቆጣጠራል። ይህ ለምዕራቡ ዓለም ብቻ ሳይሆን ለሁላችንም ተጋላጭነት ነው። ከዚህ ውጭ ከፍተኛ የአካባቢ የማኅበራዊና የአስተዳደር እሴቶችን ያስከበርን ሁሉንም ነገር ለማድረግ አላማ አለን። ይህንን ስል ህብረተሰቡ ከተፈጥሮ ሀብቱ ተጠቃሚ እንዲሆን ከማህበረሰቡ ጋር መስራትንም ጨምሮ ማለት ነው። የማዕድን ባለሙያዎች ለአሜሪካ ድምጽ የቻይና ኩባንያዎች በማዕድኑ ዘርፍ ላይ አሉታዊ ውጤት የሚያስከትሉ ተሞክሮዎችን እንደሚፈጽሙ ገልጸው የማዕድናት ደህንነት ህብረት አስፈላጊ ነው ይላሉ። አንድሬ ባያ በዴሞክራቲክ ኮንጎ የሚንቀሳቀሰው ኮሬፖታሽ ተቋም ዋና ስራ አስፈጻሚ ናቸው። It's, it's an ተመሳሳይ ችግር የሌላቸውን ለመከላከል አስፈላጊ ምላሽ ነው። አፍሪካ ውስጥ በሀገራቸውና በመንግስታቸው እንኳ የማይደግፉ ብዙ የቻይና ባለሀብቶች ባህሪ በጣም አስደንጋጭ ሊሆን ይችላል። አንድ ተንታኝ ታዲያ የዩናይትድ ስቴትስና የአውሮፓ የማዕድናት ደህንነት ተቋማት የቻይና የግል ኩባንያዎች ያላቸውን ያክል ተመሳሳይ ቁጥጥርና አቅም ስለሌላቸው ሁኔታው ከባድ ይሆንባቸዋል ይላሉ። ክርስቲያን ጄራዱ ኒማ የቻይና የታዳጊ ሀገራት መርሃ ግብር ባልደረባ ናቸው። So that's why, whether being the MSP, the IRA, or the, Roo, the Critical Raw Material Act. <laughs> ሁሉም በአንድ ነገር የተመሰረቱ ናቸው። የተመሰረቱት የግል ኩባንያዎች ስልቶችን ለመከተል ፈቃደኛ በመሆናቸው ላይ ነው። ፈርናንዴስ ታዲያ አፍሪካውያን መጨረሻ ላይ ከማን ጋር አጋርነት መፍጠር እንደሚሹ ቁልፍ ውሳኔ የራሳቸው ነው ይላሉ። ለሄነሪ ወልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የዩናይትድ ስቴትስ ምርጫ እየተቃረበ ይገኛል። ተከታዩ ዘገባችንም በዚያ ዙሪያ የሚያተኩር ነው። የኒኪ ሄሊ ደጋፊዎች ድምጽ በፕሬዝዳንታዊ ምርጫው ላይ ማን እንደሚያሸንፍ ሊወስን ይችል ሊሆን ይሰኛል ዘገባው። የቀድሞው የዩናይትድ ስቴትስ ደቡብ ካሮላይና ክፍለ ግዛት ሀገረ ገዢ ኒኪ ሄሊ ከፕሬዝዳንታዊ ምርጫው እጩ ተፎካካሪነት ከወጡ ረዥም ጊዜ ቢሆናቸውም አሁንም ድረስ የሪፐብሊካን መራጮችን ድጋፍ መሳባቸውን ግን ቀጥለዋል። የአሜሪካ ድምጿ ሎራ ሜካወር ባጠናቀረችው ዘገባ በምርጭው ምርጫ ከፕሬዚዳንት ጆ ባይደን እና ከቀድሞ ፕሬዚዳንት ዶናልድ ትራምፕ ማናቸው እንደሚያሸንፉ የኒኪ ሄሊ ደጋፊዎች ድምጽ እንዴት ሊወስን እንደሚችል ዳሰዋለች። ቆንጅታዬ እንደሚከተለው ታቀርበዋለች። ከሶስት ወራት ገደማ በፊት ከፕሬዚደንታዊ ፉክክሩ የወጡት የቀድሞዋ በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በመጪው ምርጫ ለቀድሞ ፕሬዚደንት ዶናልድ ትራምፕ ድምፃቸውን እንደሚሰጡ አሳውቀዋል። ባይደን እጅግ ከፍተኛ የሆነ ውድቀት እያስከተሉ ናቸው። ስለዚህ ትራምፕን ነው የምመርጠው። ይሁንና ደጋፊዎቻቸው የእሳቸውን ፈለግ ይከተላሉ ማለት አይደለም። ባለፈው መጋቢት ኤመርሰን ኮሌጅ ያካሄደው የህዝብ አስተያየት ግምገማ እንዳሳየው ከኒኪ ሄሊ ደጋፊ መራጮች ውስጥ ከትራምፕ ይልቅ ፕሬዚደንት ጆ ባይደንን ሳይመርጡ እንደማይቀሩ የሚናገሩት ድምፅ ሰጪዎች ቁጥር በሁለት እጥፍ ገደማ ይበልጣል። ሌሎች የድምፅ ሰጪዎች ግምገማዎች ደግሞ ለኒኪ ሄሊ ድምፃቸውን ከሰጡ መራጮች ውስጥ በትንሹ ወደ ግማሽ የሚሆኑት ትራምፕን እንደማይመርጡ ጠቁመዋል። ክሪስ የኒኪ ሄሊ ደጋፊ ናቸው። didn't get ኒኪ ውድድር ውስጥ እንዲቆዩ የሚያበቃ ድምፅ አለማግኘታቸውን ስሰማ በጣም ነበር ያዘንኩት። ግን እኔ የፕሬዚዳንት ትራምፕ ደጋፊ አይደለሁም። የሪፐብሊካን ፓርቲው ነገር በጣም ያሳስበኛል። ዳን ሶልኮውስኪ እና ጄኒፈር ማይዘርም የኒኪ ሄሊ ደጋፊዎች ናቸው። I would not really have what I consider to be a viable option in a Trump versus Biden election. I really don't want to see either one of them in the White House next year. You know, I'm not happy with either. I mean, I did support Trump. I'm not happy with either. I mean, I did support Trump. Um... በፊት ለትራምፕ ነበር ድምፅ ነው የሰጠሁት። አሁንም እንደዚያው የሚሆን ይመስለኛል። ኒኪ ሄሊም ትራምፕ የእሳቸውን ደጋፊዎች በያግባቡ እንደሚበጃቸው ገልጸዋል። ትራምፕ ብልህ ቢሆኑና ለእኔ ድምጻቸውን የሰጡትን እስካሁንም የሚደግፉኝን በሚሊዮኖች የተቆጠሩ ሰዎች ቀርበው ቢያነጋግሩ ይጠቅማቸዋል። እንዲሁ በግምት አይደግፉኝም ብለው ማሰብ የለባቸውም። የኒኪሄሊ ደጋፊዎች የፕሬዝደንታዊ ምርጫውን ውጤት የሚወስን ትልቅ ሚና ሊኖራቸው ይችላል። ባለፈው ሚያዚያ ፔንሲልቬኒያ ላይ በተካሄደው ቅድመ ምርጫ ኒኪሄሊ ሀብታሞች በሚኖሩባቸው ከትላልቅ ከተሞች ወጣ ባሉ አካባቢዎች በሳምንታት ቀደም ብለው ከፉክክሩ ወጥተውም ጭምር ከሪፐብሊካኖች ሪፐብሊካኖች ድምጽ አንድ አራተኛ የሚሆነውን ድጋፍ አግኝተዋል። የቀደመው እንደ አውሮፓውያን አቆጣጠር የ2020 ፕሬዝደንታዊ ምርጫ ግምገማዎች እንደሚጠቁሙትም ጆ ባይደንን ከከተሞች ዳርቻ ነዋሪዎች ያገኙት ድጋፍ ጠቅሟቸዋል። ኒኪ ሄሊ ብርቱ ፉክክር የሚካሄድባቸው በሆኑት በአሪዞና፣ ጆርጂያ፣ ሚሺጋን፣ ሰሜን ካሮላይና፣ ኔቫዳ እና ዊስካንስን ላይ ከፍተኛ የመራጭ ድጋፍ አግኝተው እንደነበረ የሚታወስ ነው። የኒውሃምሽር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩ ዳንቴ ስካላ በሰጡት አስተያየት ፍ ሀብታም፣ በጣም የተማሩ፣ ጥሩ ደረጃ ያሉ ሪፐብሊካን መራጮች ወደ ኒኪ ሄሊ ያዘነብለው እንደነበር አይታቸዋል። እንደሚመስለኝ ይሄ የሁለቱም ፓርቲዎች ወገንተኛ ያልሆኑ አንዳንድ መራጮችንም ይጨምራል። አሁንም በሀገር አቀፉ ምርጫ ከነዚህ መራጮች ውስጥ አንዳንዶቹ ወደ የትኛው እጩ እንደሚያዘነብሉ መተንበይ ስለማይቻል ድምጻቸው ወሳኝነት ሊኖረው እንደሚችል ይታየኛል። የፕሬዝደንት ባይደን የምርጫ ዘመቻ ትራምፕ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደራቸው አድርገው ሾመዋቸው የነበሩትን ሄሊን እያናናቁ ሲናገሩ የሚያሳየውን በመሳሰለ ማስታወቂያ የኒኪ ሄሊን ደጋፊዎች ለመሳብ ጥረት እያደረገ ነው። ይህም ጆ ባይደን ዶናልድ ትራምፕን የሚቃወሙ ሪፐብሊካኖችን ለመሳብ የሚያደርጉት ሰፋ ያለው ስልታቸው አካል ነው። የቨርጂኒያ ዩኒቨርሲቲው የፖለቲካ ሳይንስ ፕሮፌሰር ላሪ ሳባቶ የሚከተለውን ትንታኔ ሰጥተዋል። ሶ ፋር ትራምፕስ ፕሮብለም ኢዝ እስካሁን ባለው ትራምፕን አስቸጋሪ የሚሆንባቸው የኒኪ ሄሊን ደጋፊዎች ድምፅ መያዝ መቻል ነው። የሪፐብሊካኖች ድምፅ ልንለው እንችል እንደሆነ አላውቅም፣ ግን እጅግ የሚበዛውን የሄሊን ደጋፊዎች ድምፅ ማግኘት አለባቸው። የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ሰኔ 25 2016 ዓ ም መሰናዶቻችንን ነው በመከታተል ላይ የምትገኙት። ከእኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ የያዝ ናቸው አጫጭር የዜና ዘገባዎች። ክፍለ ጊዜዎች እዚህ ላይ ተጠናቀቀ። የሁለተኛው ምዕራፍ ይጀምራል። የተራዘመው የአስቸኳይ ጊዜ አዋጅ ቢገባደድም በአማራ ክልል ግጭቶች መቀጠላቸው ተገለጸ። በአማራ ክልል የተፈጠረው የጸጥታ መደፍረስ ከክልሉ አቅም በላይ መሆኑን በመገለጹ ላለፉት አስርት ወራት ተደንግጎ የቆየው የአስቸኳይ ጊዜ አዋጅ ሕግ ተፈጻሚነት ባለፈው ግንቦት 24 ቀን ቢገባደድም በክልሉ የተለያዩ አካባቢዎች ትጥቃዊ ግጭቶች መቀጠላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። ከክልሉ ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት አቶ አበባው ደሳለኝ የአስቸኳይ ጊዜ አዋጁ ማብቃቱ የሰብአዊ መብቶች ጥሰት እንደሚቀንስ ቢጠብቁም በተጻራሪው እየከፋ መምጣቱ እንዳሳዘናቸው ተናግረዋል። በዚህ ዙሪያ የተጠናቀረውን ዘገባ አስቴር ምስጋናው ታቀርብልናለች። በአማራ ክልል የተፈጠረው የጸጥታ መደፍረስ ከመደበኛው የሕግ ማስከበር አቅም በላይ እንደሆነ ተገልጾ የፌዴራሉ መንግስት ጣልቃ እንዲገባ በመጠየቁ ሐምሌ 28 ቀን 2015 ዓ.ም በህዝብ ተወካዮች ምክር ቤት ተደንግጎ ላለፉት አስር ወራት በስራ ላይ የቆየው የአስቸኳይ ጊዜ አዋጅ ግንቦት 24 ቀን 2016 ዓ.ም ቢጠናቀቅም የተኩስ ልውውጦችና አለመረጋጋቶች ግን አለመቆማቸውን ነዋሪዎች አመልክተዋል። የአሜሪካ ድምጽ ያነጋገራቸው በክልሉ በተለያዩ አካባቢዎች የሚገ የሚገኙ ነዋሪዎች በመንግስት የጸጥታ ኃይሎች እና በፋኖ ቡድን ታጣቂዎች መካከል አሁንም በትጥቅ የተደገፉ ግጭቶች እየተመለከቱ መሆናቸውን ያስረዳሉ። በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ መርጦ ለማርያም ከተማ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው በይፋ እንዳይጠቀስ ድምፃቸውም እንዲቀየር የጠየቁን አንድ ነዋሪ በወረዳው ዙሪያ ባለፈው ዓመት ነሐሴ ወር የጀመረው ግጭት አሁንም ለውጥ አለማሳየቱን ተናግረዋል።

በዛው በድሮ ኖ የመንግስት አጣቂ ሀይል ያን ውጁን እያስቀጠለ ያለው ማለት ነው። ያው ስርቡቱ ብሶታል፣ ምንም ሊቆም አልቻለም እ እያራሰው ሄ በሰሜን ጎጃም ዞን በይልማና ዴንሳ ወረዳ ከአዴት ከተማ በቅርብ ርቀት በምትገኘው ገርገር ተብላ በምትጠራው ጎጥ ግጭቶች አለመብረዳቸውን በተመሳሳይ ምክንያት ስማቸው እንዳይጠቀስና ድምጻቸው እንዲቀየር ያሳሰቡን አንድ ነዋሪ ገልጸውልናል። ግጭታውን በጣም እየተባባሰ በየ ከተማውን እንቅስቃሴ ሲያረባውን ማንኛውም ወጣትና ሲገኛውን እሱ በጣም እየታሰረ እየተገ በምዕራብ ጎጃም ዞን ጃቢ ጠናን ወረዳ ጅጋ ከተማ ና በምስራቅ ጎጃም ዞን ሁለት እጁነስ ወረዳ ሞጣ ቀራኒው ንኡስ ወረዳ የአስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃ በኋላ በመንግስትና በፋኖ ቡድን ታጣቂዎች መካከል ግጭቶች መቀጠላቸውን እና ሰዎችን መሞታቸውን በቅርቡ መዘገባችን ይታወሳል በደቡብ ጎንደር ዞን እስቴ ወረዳ አጎና ቀበሌ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ምክንያት በይፋ እንዳን ጠቅስ የጠየቁን አንድ አስተያየት ሰጭም ለአራት ወራት የተራዘመው የአስቸኳይ ጊዜ አዋጅ የመንግስት የጸጥታ ኃይሎች ሲንቀሳቀሱ መመልከታቸውን ጠቁመዋል። መከላከያ እንዲነሳ ምናምን ነበረ። አቸኳይ ጊዜ ዋጁ ሲያልቅ ይነሳን ተብሎ ነበር ወሬ የተወራ እና አሁን ባለበት ነው እርሱ አልተነሱም እስካሁን አሉ። የአማራ ብሔራዊ ንቅናቄ አብን ፓርቲን በመወከል ከክልሉ ተመርጠው ወደ ህዝብ ተወካዮች ምክር ቤት የገቡት አቶ አበባው ደሳለው አቸኳይ ጊዜ አዋጅ ህገ መንግስት የሆነ ነው እንደዚህ በእጅጉ ይጎዳል። ዲሞክራሲያዊ መብቶች አይከበሩም። አስቸኳይ ጊዜ አዋጁ ተጠናቋል። ከዚህ በኋላ የሽግግር ፍትህ ይኖራል፣ የምክክር ኮሚሽንም ስራውን ይሰራል፣ ድርድርና ውይይትም በታጣቂ ኃይሎች መካከል ይደረጋል ብለን በምንገምትበት ሰዓት እንደዚህ አይነት ክሊቲክስ መከሰቱ እንደዚህ አይነት ማስ ኪሊንግ መኖሩ እጅግ በጣም አሳዝኖኛል። ከአንድ አመት በፊት የክልሉ ልዩ ሀይሎችን መልሶ ከማደራጀት የመንግስት ውሳኔ ጋር በተያያዘ ከፋኖ ቡድን ታጣቂዎች ጋር የተነሳሳው ግጭት በክልሉ ብዙ ኪሳራዎችን ማድረሱን ባለስልጣናቱ ሲናገሩ መቆየታቸው ይታወሳል። በተነሱት ቅሬታዎች ላይ ምላሽ ለማግኘት የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለአማራ ክልል መንግስት ኮሚኒኬሽን አገልግሎት ጽፈት ቤት ኃላፊ ዶክተር መንገሻ ፋንታውን ምላሽ ለማግኘት ያደረግነው ጥረት ለጊዜ ጊዜው አልተሳካም። በሌላ በኩል የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው በግጭቱ ምክንያት 15 ቢሊዮን ብር የሚገመት ንብረት መውደሙን ከወራት በፊት ለኢትዮጵያ ዜና አገልግሎት ሲገልጹ፣ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ ሳይድ ደግሞ በግጭቱ ሳቢያ ከ1200 በላይ በሆኑ ኢንዱስትሪዎች ተቀጥረው ይሰሩ የነበሩ ከ6000 በላይ ሰራተኞች ከስራ ገበታ ውጭ እንደሆኑ ለአሜሪካ ድምጽ ማስታወቃቸውን መዘገባችን ይታወሳል። በ ምዕራብ ጎጃም ዞን በደጋዳሞት ወረዳ ፈረስ ቤት ከተማ ገጠራማ አካባቢ ነዋሪ መሆናቸውን የገለጹልንና ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አርሶ አደርም በአካባቢው ሰላም ባለመኖሩ በግብርና ስራቸው ላይ ችግር ፈጥሯል ብለዋል። እኛ አርሶ አደሮች ምን አርሰን ምን መላሶች፣ ማዳበሪያ እራሱ ብቃት ማዳበሪያ አልተሰጠንም፣ እንኳ ዝም ብለን ተቀምጠናል። በሰሜን ጎጃም ዞን ኢልማና ዴንሳ ወረዳ አዴት ከተማ ነዋሪ ደግሞ ከአስቸኳይ ጊዜ አዋጁ ማብቃት በኋላም ኢኮኖሚያዊ ቀውሱ እንዳለ ነው ብለዋል። ነጋዴውም ሆነ ማነኛውም ሰው እንደፈለገው መንቀሳቀስ አልቻለም። አሁን ታጣቂ ኃይሎች የሚባሉ አሉና፣ መንግስት፣ መከላከያ የሚባሉ ሁልጊዜ ፍጥጫ፣ ሁልጊዜ ተኩስ ስለሆነ ሰው በስጋት ላይ ስላለ መንቀሳቀስ አልቻለም። የምስራቅ ጎጃም ዞን አማኑኤል ከተማ ነዋሪ መሆናቸውን የገለጹልንና ስማቸውን በተመሳሳይ ስጋት እንዳንጠቅስ የጠየቁን ሌላው አስተያየት ሰጭም በአስቸኳይ ጊዜ አዋጁ የተጣሉ ክልከላዎች አሁንም ባለመነሳታቸው ነዋሪው በማህበራዊና ኢኮኖሚያዊ ቀውስ ውስጥ ኑሮውን ለመምራት መገደል መሰዳዱን ተናግረዋል። በተለይም በምስራቅ ጎጃም፣ በምዕራብ ጎጃም ባሉት በኛ በጎጃም በሙሉ ዝግ ነው። የኢንተርኔት መዘጋት ደግሞ ለተለያዩ ኢንፎርሜሽኖችን በተለይ የሚማሩ ተማሪዎችን ትምህርት ቤቱ ይኸው እንደምታውቁት አንድ ሌሎች የሚሰሩ ስራዎችንም መስራት የሚገባውን በቢሮ በምን የሚሰሩ ስራዎቹ መስራት አልተቻለም። እኛ አካባቢ አሁን እኛ አንድም ቢሮ ክፍት የለም። ሰራተኛው ዝም ብሎ ቁጭ ያለው። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለበት ያስገነዘቡት የህግ ባለሙያው አቶ ዳንኤል ውብሸት መንግስት በህገ መንግስቱ አንቀጽ ሰላሳ ዘጠኝ መሰረት የስራ ጊዜው ያበቃውን ያስቸኳይ ጊዜያዎች ቀሪ ማድረጉን ወይም ማራዘሙን ለህዝብ ተወካዮች ምክር ቤት በግልጽ አቅርቦ ማሳወቅ ወይም ማጸደቅ እንደነበረበት ጠቅሰው ይህ አለመሆኑ መሰረታዊ ጥሰት ነው ይላሉ። ግልጽነት ደግሞ በጣም በጣም መሰረታዊ የሆነ ህገ መንግስታዊ ሀሳብ ነው። በተለይ በአንቀጽ አስራ ሁለት ላይ ግልጽ ሆኖ ተቀምጧል። የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን እንዳለ አቶ ዳንኤል የአስቸኳይ ጊዜ አዋጁ ስለ መራዘሙ ወይም ቀሪ ስለመደረጉ መንግስት በግልጽ ያሳወቀው በአዋጁ አውዱ ውስጥ ተፈጽመዋል ከተባሉት የሰብአዊ መብት ጥሰት አኳያ የዓለም አቀፉን ማህበረሰብ ጫና ለመቀነስ ሊሆን እንደሚችል አስተያየታቸውን ሰጥተዋል። ትጻሳ የትልቁ ያለው ችግር ተቋማዊና መዋቅራዊ የሆነ መብትን የማስጠበቅ መንግስት እንደዚህ አይነት ህግን እየጣሰ ህግን በሚጎዳ መንገድ በሚያደረግበት ጊዜ የምትከስበት ሁኔታ የግልጽነት ጉድለቱ ተቀባይነት የሌለው ህገ ወጥ አካሄድ እንደሆነ የህግ ባለሙያው ተችተው የአስቸኳይ ጊዜ አዋጁ የህግ ተፈጻሚነት ካበቃበት ከግንቦት 28 ቀን ጀምሮ አዋጁን መሰረት አድርገው በየአካባቢው የተጣሉ ክልከላዎችም ሆኑ ማናቸውም አሰራሮች መቆም እንዳለባቸው አስረድተዋል። ይህን በማረጋገጥ ረገድ ቀዳሚው ኃላፊነቱ ተጠሪነቱ ለምክር ቤቱ የሆነው የአስቸኳይ ጊዜ አዋጅ መርማሪ ቦርድ እንደሆነ አቶ ዳንኤል ቢገልጹም በሀገሪቱ አሉ በተባሉ የህግ አውጭና የህግ ተርጓሚ አካላት መዋቅራዊ ድክመት ምክንያት ውጤታማ ተጠያቂ ነት ይረጋገጣል ብለው እንደማይጠብቁ ተናግረዋል። በምትኩ የተባበሩት መንግስታት ድርጅት፣ የዩናይትድ ስቴትስ መንግስትና የአውሮፓ ህብረት እንዲሁም የአለም አቀፍ የሰብአዊ መብቶች ተሟጋቾች ተቋማት ከአማራ ክልል ውጭ በሌሎች አካባቢዎችም በነበረው ተፈጻሚነት ብዙዎችን ወድተው ባሉት የአስቸኳይ ጊዜ አዋጅ ስም እየታዩ የሚገኙ ህገ ወጥ አካሄዶች እንዲታረሙ ግፊት እንዲያደርጉ መጠየቅ ያስፈልጋል ብለዋል። በፓርላማውም በፍርድ ቤቱም እንግዲህ ጠንከር ያሉ ደፈር ያሉ ሰዎች ደግሞ አንድ ነገር ወስደው ይሄ ነገር ህገ ወጥ ነው ብለው ደግሞ የመሞከር ጉዳይ ደግሞ ምን ሊኖር ይገባል ማለት ነው። የህዝብ ተወካዮች ምክር ቤት ለመንፈቅ አመት የደነገገው የአስቸኳይ ጊዜ አዋጅ ባለፈው ጥር ሀያ አራት ቀን ለተጨማሪ አራት ወራት ካራዘመው በኋላ የሀይል ጊዜው ግንቦት ሀያ አራት ቀን አብቅቷል። አዋጁ ለሶስተኛ ጊዜ ስለመራዘሙ አለያም ቀሪ ስለመደረጉ በመንግስት በኩል የተገለጸ ነገር አለመኖሩ ግራ እንዳጋባቸውና በነጻነት ለመንቀሳቀስም ስጋት እንደፈጠረባቸው ያነጋገርናቸው የክልሉ ነዋሪዎች አመልክተዋል። ስለ ጉዳዩ የጠየቅናቸው የህዝብ ተወካዮች ምክር ቤት አባሉ አቶ አበባው ደሳለው መንግስት ማብቃቱን ማሳወቅ አይጠበቅበትም ብለዋል። በህገ መንግስቱ መሰረት የአቸኳይ ጊዜ አዋጅ ከተጠናቀቀ ጊዜው ካለፈ ከዛ በኋላ ማንሳት አይጠበቅም በምክር ቤት አቅርቦ የማንሳት ግዴታ ያለበትም ምክር ቤቱ ከዛን ግን በቃ ቸኳይ ጊዜ አዋጁ አብቅቷል ማለት ይቻላል። ነገር ግን በመንግስት እንዳልሹው በይፋ አልተናገረም። ያው ህጉ ስለማያስገድድ ነው። የአሜሪካ ድምጽ ያነጋገራቸው ሁሉም ማስተያየት ሰጪዎች ግጭቶች በውይይትና በድርድር እንዲፈቱ በአጽንኦት ጠይቀዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአስቸኳይ ጊዜ አዋጁ ይፋዊ የስራ ጊዜ ማብቃቱን ተከትሎ ሰሞኑን ባወጣው መግለጫ በክልሉ ካሉ ግጭቶች ጋር በተገናኘ የታሰሩ እንዲፈቱ መደበኛ ህግ ተግባራዊ እንዲሆንና የእንቅስቃሴ ገደቦችም እንዲነሱ ጠይቀዋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ባወጡት መግለጫ የኢትዮጵያ ባለስልጣናት ከሁለት ሳምንት በፊት ያበቃውን የአስቸኳይ ጊዜ አዋጅ አለማራዘማቸው ጥሩ እርምጃ መሆኑን ገልጸው በአዋጁ ስም የታሰሩት በሙሉ በአስቸኳይ እንዲፈቱ ጠይቀዋል። ባለስልጣናቱ በእንቅስቃሴ ላይ የጣሉትን ገደቦች እንዲያነሱና የሰዎችን ደህንነት ለመጠበቅ መደበኛ የህግ ማስከበር ስራዎች እንዲቀጥሉ ጥሪን ያቀርባለሁ ሲሉ ቱርክ በመግለጫቸው ላይ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋና ነው። ዘገባዎቻችንን እያገባደድን ነው። በሶስተኛው የሀጫሉ ሁንዴሳ ሽልማት ስነስርዓት ላይ ለድምፃዊው ግድያ ፍትህ እንዲሰጥ ተጠይቋል። ሶስተኛው የሀጫሉ ሁንዴሳ ሽልማት ባለፈው ሳምንት ማገባደጃ ቅዳሜ ምሽት በአዲስ አበባ ተካሂዷል። ለታዋቂው ድምፃዊ ሀጫሉ ሁንዴሳ መታሰቢያ እንደሆነና ለአፋን ኦሮሞ ስነ ጥበብን የማሳደግ አላማ እንዳለው በተገለጸው የሽልማት ስነ ስርዓት ላይ በተለያዩ ዘርፎች ተወዳድረው ያሸነፉ ድምፃውያንና የሙዚቃ ባለሙያዎች ተሸላሚ ሆነዋል። የድምፃዊ ሀጫሉ ሁንዴሳ ባለቤትና የሀጫሉ ሁንዴሳ ፋውንዴሽን ስራ አስኪያጅ ወይዘሮ ፋንቱ ደምሴ አሁንም ለአርቲስቱ ሞት እውነተኛ ፍትህ ይሰጥ ሲሉ ጠይቀዋል። ገልሞ ዳዊት ዘገባለሁ። በ2012 ዓ ም ሰኔ 22 ቀን ምሽት ለተገደለው ድምፃዊ ሃጫሉ ሁንዴሳ መታሰቢያነት የተጀመረው የሃጫሉ ሁንዴሳ ሽልማት ዘንድሮም ለሶስተኛ ጊዜ በአዲስ አበባ ስካይላይት ሆቴል ተካሂደዋል። በዕለቱ የአርቲስት ሃጫሉ ሁንዴሳ ፋውንዴሽን ለወራት በአፋን ኦሮሞ የሙዚቃ ስራዎች ሲያወዳድራቸው ከቆዩ እጩዎች በዳኞችና በአድማጮች አብላጫ ድምፅ አግኝተዋል የተባሉ ተወዳዳሪዎችን ተሸላሚ አድርገዋል። የሽልማት አሰጣጥ መርሃ ግብሩ ቅዳሜ ማምሻው ሲጀመር የድምፃዊ አጫሉ እንዴሳ ባለቤትና የፋውንዴሽኑ ስራ አስኪያጅ ወይዘሮ ፋንቱ ደምሴ አሁንም በባለቤት የግድያ እውነተኛ ፍትህ ይሰጠኝ ሲሉ ጠይቀዋል። ሁንዲኢን መታአ ጉዩመ ኤገታ ሁሉም ቀኑን ጠብቆ በጊዜው ይሆናል። አሁን አፉን የያዘው አንድ ቀን እውነቱን በይፋ ይናገር ይሆናል። ሀጩ በአንተ ግድያ ለእኔ ማንም ንጹህ አይደለም። ይህን ባለፈውም ተናግሬአለሁ። አሁንም እውነቱ እስኪወጣ እናገራለሁ። መንግስትም ሆነ ከመንግስት ውጭ ያላችሁ አካላት የሀጫሉን ገዳይና አስገዳይ ለይታችሁ ለፍርድ አቅርቡ እውነቱንም አውጡልን። ይህ ድምፃዊ አጫሉ ህይወቱ ያለፈው የአፋን ሮሞ ሙዚቃ እንዲሻሻል እየጣሪያ በነበረበት ወቅት ነው ያሉት ባለቤቱ ወይዘሮ ፋንቱ። ከህልፈቱ በኋላ በስሙ የተቋቋመው ፋውንዴሽን ለአፋን ሮሞ ሙዚቃ እድገት የሚጠሩና የሚሰሩ አካላትን ማበረታታቱን ይቀጥላል ብለዋል። የአጫሉ ሁንዴሳ ፋውንዴሽን በ11 የተለያዩ መስኮች የተወዳደሩትንና በህይወት ዘመናቸው የአፋን ኦሮሞ ሙዚቃ አሁን ላለበት ደረጃ እንዲደርስ አስተዋጽኦ አድርገዋል ያላቸውን አካትቶ 14 የሙዚቃ ሰዎችን ሸልመዋል። ድምፃዊ ትልፍነሽ ቀኖ የህይወት ዘመን ሽልማቱን ስታሸንፍ፣ በክቡር ዘበኛ ኦርኬስትራ ድምፃዊና የግጥም ደራሲ የነበረው ገመቹ ይታና እንዲሁም ለብዙ ዓመት በስደት የቆየው ድምፃዊ ሱቴ ባሬንቶ ተሸላሚ ሆነዋል። በርካታ ፉክክርን አልፎ የዓመቱን የሙዚቃ አልበም ያሸነፈው በአፋን ሮሞ የሂፕሆፕና የአርኤንድ ቢ ዘፈኖች እውቅና እያገኘ የመጣው ሱራት አከለ ወይም ሱራቲ ቦሬ በተሰኘው የሙዚቃ አልበሙ አሸንፈዋል። ትልቅ ደስታ ነው የተሰማኝ። የአልበም ስራ በጣም አድካሚ ነው። በዚያ ጥረቱ ውስጥ አልፈህ ለዚህ አይነት ሽልማት ስትበቃ በጣም ልዩ ደስታ ነው የሚሰጥ። ከጎኔ የቆሙትን ሁሉንም ማመስገን እፈልጋለሁ። አመሰግናለሁ። በዚህ ውድድር አርቲስት ታደል የገመችው ሰኚ ሌንጫ በሚለው ነጠላ ዜማ የዓመቱን ምርጥ የባህል ዘፈን ሲያሸንፍ ከሳምንታት በፊት ጋፊኮ የተሰኘ ሙሉ አልበሙን ለአድማጭ ያደረሰው ወጣቱ ድምፃዊ ጉቶ አበራ በዘመናዊ ምርጥ ዘፈን ዘርፍ ሽልማቱን ወስደዋል። አርቲስት ገላና ጋሮምሳ በዓመቱ ምርጥ አርቲስት ዘርፍ የሳንጌተውን ደግሞ በባለ ጊዜ ነጠላ ዜማው የዓመቱን ምርጥ ዘፈን ዘርፍን አሸንፏል። ለበርካታ የአፋን ሮሞ ሙዚቀኞች የሙዚቃ ቅንብርን የሰራው አንተነ ተፈራ አቡዝ የምርጥ አቀናባሪ ሽልማትን አሸንፈዋል። ይሄ አዋርድ ብቻ አይደለም፣ ስለ ጥበብ፣ ስለ እውነት የተከፈለ ቃል ኪዳን ነው እና ይህ ቃል ኪዳን ልክ እንዳጫሉ እንዴሳ እንደ ጀግናው አርትን ወደፊት በትጋት ለመስራት ቃል ኪዳንን ተቀብያለው ምስል በአመቱ ምርጥ ዲረክተር ዘርፍ አመንሲ ሳይፋ፣ በኬሮግራፊ ዘርፍ ደግሞ ቱሉ ርኮ ሲያሸንፍ ሰለሳን ቤድል የዘፈነው ምልኪ ጀማልም በምርጥ አዲስ ዘፋኝ ዘርፍ አሸንፎ ሙሉውን የዘንድሮን ሽልማት ተቀብለዋል። የአጫሉ እንዴሳ ሽልማት ኮሚቴ አባል የሆነው ለልሳይድሪስ አደም ውድድሩ በየአመቱ እየተሻሻለ እንዲቀጥል ተገቢ ስራ እንደሚሰራ በምርሃ ግብሩ ላይ አመልክተዋል። ከታዋቂው ድምፃዊ ያጫሉ ጉድያ ጋር በተገናኘ የተያዙ ሶስት ተጠርጣሪዎች እንደ ወንጀል ተሳትፏቸው ከዕድሜ ልክ እስከ ስድስት ወራት ቀላል እስራት የቅጣት ውሳኔ እንደተላለፈባቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። የመጨረሻው ዘገባችን የአንጀሊና ባግዳ ሳሪያን ነው። የዓለም ግዙፉ የዱር አራዊት መሸጋገሪያ ድልድይ ይሰኛል። ለአመታት የካሊፎርኒያ የሥነ ምህዳር ተመራማሪዎች የሎስ አንጀለስ ነዋሪዎችን ከአካባቢው የዱር አራዊት የሚለይ የእንስሳት መሸጋገሪያ ድልድይ እንደሚያስፈልግ ለማሳመን ሲጥሩ ቆይተዋል። ለእንስሳቱ ችግር የሆነው ባለ አስር መስመሩ ከፍተኛ አውራ ጎዳና ዱሩን ሰንጥቆ ማለፉ ነው። ሴዝራኤሊ የሳናሞኒካ ተራሮች ብሔራዊ መዝናኛ ባልደረባ ናቸው። ወደ አውራ ጎዳናው እጅግ ብዙ የዱር እንስሳት ሲቃረቡ እናያለን። መቶ አንድ ፍሪዌይ መንገድ ሳንሞኒካን ከሰሜኑ ክፍል ጋር ለሁለት የሚከፍል ትልቅ አውራ ጎዳና ነው። በአውራ ጎዳናው የተነሳ እንስሳቶች ወደ ሌላኛው የዱር ክፍል መሻገርና መራባት አልቻሉም። በጎርጎሮሳውያኑ 2022 የዓለም የምድር ቀን ሲከበር መገንባት የጀመረው የዱር አራዊቱ ድልድይ እንስሳቱ ወደ አውራ ጎዳናው ሳይገቡ በሰላም ከአንዱ የዱር ክልል ወደ ሌላው እንዲሸጋገሩ የሚረዳ የዓለም ግዝፉ ድልድይ ይሆናል። የካሊፎርኒያ ግዛት ሀገረገሽ ጋቪን ኒውሰም በመጪው የጎርጎሮሲያኑ 2026 ድልድዩ እንደሚከፈት አስታውቀዋል። ድልድዩ 60 ሜትር እርዝመትና 50 ሜትር ስፋት የሚኖረ ሲሆን ከሳንታ ሞኒካ ተራሮች ጋር እንዲመሳሰልም ጥረት ይደረጋል። እስራኤል በድጋሚ What we're gonna do is try to make it feel like ድልድዩ ከፍተኛ ዋጋ የወጣበት ነው፣ 92 ሚሊዮን ዶላር። የብሔራዊ የዱር ጥበቃ ፌዴሬሽን ባልደረባዋ ቤዝ ፕራት ገንዘቡ ከግዛቱና ከዓለም አቀፍ በጎ አድራጊዎች የተሰበሰበ ነው ይላሉ። ከሀገረ ገዢ ጋቪን ኒውሶም ጋር የሚደነቅ ትብብር ነው ያለን። አሁን እንደ ሊዮናርዶ ዲካፕሪዮ ያሉ የሚደንቁ ግለሰብ ለጋሾች ቀርበዋል። ሁሉንም መዘርዘር እችላለሁ፣ ነገር ግን ይሄ ፕሮጀክት እንዲሳካ ከዓለም ዙሪያ የተውጣጡ ከስድስት ሺህ በላይ ለጋሾች ሚና አላቸው። የፊልም ተዋናዊ የሊዮናርዶ ዲካፕሪዮ ፋውንዴሽን 3000 ዶላር ሲሰጥ ጆአኒና ፍራንክ ራንደል አምስት ሚሊዮን ዶላር አዋጥተዋል። ይሁን እንጂ የአንበሳውን ድርሻ ያዋጡት አኒንበርግ ፋውንዴሽን ሲሆኑ 25 ሚሊዮን ዶላር ለግሰዋል። ለዚህም በዋና ስራ አስፈጻሚዋ ዋሊስ አኒንበርግ ስም ድልድዩ እንዲሰየም ተደርጓል። ሼኪ ሞኒዲን በካሊፎርኒያ የትራንስፖርት ቢሮ ባልደረባ ናቸው። ይህ ድልድይ ዋናውን የከተማ ክፍል በሚያቋርጠውና በቀን ከ370 ሺህ በላይ መኪኖች በሚያልፉበት አውራ ጎዳና ላይ በዓለም ላይ እንደነዚህ አይነት የዱር እንስሳት ከከተማ ሕይወት ጎን ለጎን የሆኑበት ስፍራ የለም። የገንዘብ ማዋጣት መርሃ ግብሩ የተበረታታው ኩገር ተብለው የሚታወቁት የአሜሪካ የዱር ድመቶች በተከታታይ አውራ ጎዳና ውስጥ እየገቡ መሞታቸውን ተከትሎ ነው። ብሔራዊ ፓርኩ ከጎርጎሮሳውያኑ ጥር 2002 እስከ ባለፈው ዓመት 2023 ድረስ አራት ኩገሮች በሎስ አንጀለስ በተሽከርካሪዎች መገደላቸውን አስታውቋል። ቤስ ፕራት በድጋሚ እንስሳቶቹ ራሳቸው መልካም አስተማሪዎች ናቸው። አስፋልታችንን ማቋረጥ አይፈልጉም። ስለዚህ ሰላማዊ የሆነ ማቋረጫ ሲፈልጉ ታያቸዋለ። ዋሽንግተን ግዛት ውስጥ እየተሰራ የሚገኘውን ድልድይ ገና ሳይጠናቀቅ አጋዘኖቹ ሊያቋረጡበት ሲሞክሩ ታያለ። የግንባታ ስራው የአውራ ጎዳናውን እንቅስቃሴ እንዳያስተጓጉል ሌሊት ላይ ነው የሚሰራው። ድልድዩ ሲጠናቀቅም እንስሳት ብቻ የሚጠቀሙበት ሲሆን፣ እግረኞቹን እንዲያልፉበት አይፈቀድም። ለአንጀሊና ባግደራሲያን ዘገባ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን በቪ አምሃሪክ የፌስቡክ ገጽ እንዲሁም ድረ ገጽ ላይ ና በ22፣ 25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ውስጥ ስትከታተሉን ለቆያችሁ በሙሉ ስለነበረን ቆይታ እናመሰግናለን። ለእለቱ የያዝነው መሰናዶ እዚህ ላይ ተጠናቀቀ። የደንገረመው ሳስተናግዳችሁ ቆይቻለሁ። ንጉሱ ታምሬ ደግሞ ስርጭቱን ያቀናበረልን የድምፅ መሀንዲስ ነበር። ጽዮን ግርማ ዋና አዘጋጇ ናት። አባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሁላችንም ከያለንበት በመሆን መልካም ምሽት ይሆንላችሁ ዘንድ እንመኛለን። ጤና ይስጥልን።